የኢትዮጵያ የክብር ቆንሲል በክሊቭላንድ ኦሃዮ የኢትዮጵያ መንግስት የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉን የክብር ቆንሲል አድርጎ ሾሟል። በአዲሱ ሹመታቸውና በሚጠብቋቸው ስራዎች ላይ ሰለሞን አባተ አነጋግሯቸዋል። መስመሩን ለእነሱ ለቃዩ አመሰግናለሁ ጽዮን። ፕሮፌሰር ብሩክ ኃይሉ ጤና ይስጥልኝ። እንደምን ዋሉ እንደምን አመሽሉ? ጤና ይስጥልኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የዛሬው ጥሪዬ ከወትሮ ለየት ያለ ነው። ወትሮ ለማብራሪያ ጉዳዮች ከፖለቲካ ሳይንስ ጋር ትንታኔ የሚፈልጉ ምሁራዊ አስተያየት የሚፈልጉ ጉዳዮችን ነበረ ወደ እርሶ እየያዝኩ የሚመጣው የኢትዮጵያንም ሆነ ዓለም አቀፍ ጉዳዮችንና ትንታኔ የሚያስፈልጋቸውን ነበረ። ዛሬ ግን በግል እርሶን የሚመ መለከት ጉዳይ ለማንሳት ነው የደወልኩት። እርስዎን የሚመለከት ስል ይህንንም ያህል የግል አይደለም፣ የሀገርም ጉዳይ ነው። እርስዎ በቅርቡ የኢትዮጵያ መንግስት የክብር ቆንሲል እንዲሆኑ በአካባቢው ባሉበት አካባቢ ሹመት ይሁን ኃላፊነት ያስረዱኛል እንደተሰጦት ሰምቻለሁና ለመሆኑ የክብር ቆንሲል ማለት ምን ማለት ነው? እስቲ ከዚህ ትንታኔ የምነሳ እሺ። አቶ ሰለሞን ለጥያቄ አመሰግናለሁ። መረጃ ትክክል ነው እንዳልከው ነው የሆነ የክብር ቆንስላ የሚለውን ስራ ይሄን በኦፊሴል ከማርች አንድ እንደ አውሮፓ አቆጣጠር ጀምሮ በዚህ አካባቢ ጀምሮ ያለው እንዲሁም አንድ ሁለት ኤቨንቶች ላይ ተሳትፎ ያለው የክብር ቆንስላ እንግዲህ በሀገሮች መካከል በሚደረግ ዲፕሎማሲያዊ ግንኙነት ውስጥ የሚሰጥ አፖይንትመንት ወይም ሹመትና ስራ ኃላፊነት ነው። ሀገሮች እርስ በርሳቸው የነሱ አገር ዜጋ ያልሆነ ሰው ይጠቅመናል ብለው እስካመኑ ድረስ ያንን ሰው በራሳቸው መመዘኛ ከመዘኑ በኋላ ለዚህ ስራ ይጠይቁታል ማለት ነው። ይሄ የሚደረገውም የተለያዩ መመዘኛዎች አሉ። ያ ግለሰብ ወይ ያቺ ግለሰብ ለአገሩ እኔ ለምሳሌ በኢትዮጵያ መስብ የተቀበረው እና እንግዲህ ሁለት ዜግነት በአሜሪካና በኢትዮጵያም ስለማይፈቀድ እንግዲህ ያለው ዕድል ምንድን ነው? የአሜሪካ ዜጋ ሆኖ የክብር ቆንስላ ሆኖ ለኢትዮጵያ በተቻለ ማገዝ ነው ማለት ነው። ክራይቴሪያው እንግዲህ ከግል አካባቢ ከግል ጠባይ እስከ በምን በምን አኳያ በምን ፈርጆች ሊያግዝ ይችላል በሚል ሁኔታ መመዘኛ ይደረጋል። ባክግራውንድ ቼክ፣ የክሪሚናሊቲ ቼክ ሁሉ ይደረጋል። የወንጀል ተግባር እና እንደዚህ አይነት ችግሮች ካሉበት በሚል ነው ግለሰቡ ትክክል። እሱ ሁሉ ይታያል። አመት በላይም ነው የሚፈጀው። የፈጀውም እንግዲህ ምንድነው ጥያቄው? ከዛ በኩል ነው የሚመጣው፣ ከኢትዮጵያ መንግስት? አዎ እሺ፣ በኤምባሲያችን በኩል ማለት ነው። ይሄ ለኔ ትልቅ ክብር ነው። እኔ እንደ ትልቅ ክብር አድርጌ ነው የምወስደው። ተጨማሪ ስራ ነው። በነገራችን ላይ ተነባራዊ ስራ ላይ እና እንደ ክብር መቆጥሮ ምንድነው እንኳን ተጠይቀንና ሳንጠየቅም ነገራችን እንሰራለን። በዚህ ስራ ደግሞ ስራው አዲስ አይደለሁም ቢደምታለው ብዙ አመት ሰርቻለሁ። አዎ ምክትል አምባሳደርም ሆነው ሰርተዋል፣ እዚሁ ዋሽንግተን እና አዲስ አይደለም ለርሶ አዎ ትክክል። ያም ስለሆነ መጠየቅም ደግሞ አያስፈልግም። እኔ በግሌ ብትጠይቀኝ ማም ነው ዲፕሎማቲክ ስራዬን እንግሮ ሳቆም እለት በለት እንደማንኛውም ኢትዮጵያዊ ሀገሬ የተቻለኝን አደርጋለሁ። ይሄ ግል ቃል ኪዳኑ ለራሴ ድመልኬ እና በግድ መንግስት ጥያቄ የማያስፈልግም። ዲፕሎማቲክ ስራዬንም ኳጭቼ እንደገና ግል ሆኜ ህይወት እዚህ አሜሪካ ሀገር ስመለስ በየዕለቱ በተቻለኝ ብዙ ብዙ ነገሮች ለማድረግ ሞክሬያለሁ። አካባቢ ኮሚኒቲውም ቤተክርስቲያንም በማቋቋም ካልቸር፣ በሌላም ኢትዮጵያን በተመለከተ ብዙ ገለጻዎች፣ ሌክቸሮች መስጠት በተቻለኝ መረጃ መስጠት ቅሌ ይሄንን ሁሉ ሳገል ቆይቻለሁ። እስከ መጨረሻው እቀጥላለሁ ማይገድበኝ እና እዚህ ላይ ተመስርቶ ነው እንግዲህ ጥያቄ መጣው አገርም ጉዳይ ነው የሀገር ጉዳይ ማንም ነው ማንም ግልጋሎቴን የሚችለውን ጠጠርም ወረወረን እንደሚባለው በተቻለ ለማገዝ ድሮም ቆሮች የተነሳው ነኝ፣ እና እኔ እንደ ክብሮ ስቸው ይህንን ኮል በልህ ይህንን ፍሪ የተቀብዬ ስራዬን በተጓዳኝ አሁን በሰች እየሰራሁ ነው ይላል። ለመሆኑ የሚያገኙት ክፍያ አለ ከኢትዮጵያ መንግስት ሚሆን? ከማንም ለዚህ ስራው በኢንተርናሽናል ህግ መሰረት አንድ ውጭ ሀገር ዜጋ ተከፍሎት አይሰራም። ኦነራሪ የሚባለው ለዚህ ነው የክብር ቆንስላ ደሞዝ የለህም። ሙሉ ጊዜህንም መቶ መቶ አትሰራ፣ ግን እንደ ፍላጎትና እንደ ኮሚትመንት ይሄዳል። እንዳንተ አስተሳሰብና ዓላማ ይሄዳል። ደሞዝ የለውም። ግን ብዙ ሀገሮች የሚያደርጉት ስራ ማስኪያጃ ገንዘብ ቶክን፣ የሆነ ለፋክስም፣ ለጉዞም፣ ለጋዝም ለምን የሚሆን አንድ ሰው ትንሽ ገንዘብ ሊመደብና ሊሰጥ የሚችል ይመስለኛል። ግን ከኢትዮጵያ ሀገሬ እኔ ምን የምጠብቀው ነገር የለም። ታዳጊና ገና ታገል ሀገር ናትና መስጠት በሚገባን ጊዜ ይህናንቱ ብሎ መጠየቁም ማርኪንግ ተገቢ አይመስለኝም። ካለ ምሰየው ማስበውን በተለያዩ ሁኔታ ሊገፋ ይችላል። ግን በመሰረቱ ኦነሪ ካውንስል የተባለ ሰው ሙሉ ክፍያ ይለው ሙሉ ክፍያ ካለው ከአሜሪካ ህገ መንግስት ጋርም የሚጻረር ሁኔታ ሊመጣም ይችላል ማለት ነው። ለአንድ ሀገር ሶቨረን ራይት እና ሎያልቲ መገዛት ማለት ነው። አዎ፣ ለሌላ ለአንድ ሉአላዊ አሜሪካ ላልሆነ ሀገር መገዛት ማለት ነው። ታማኝ ሆኖ መገኘት ማለት ነው። ትክክል። ይሄ የዩናይትድ ስቴትስን ህገ መንግስትና በዜግነቱ የገቡት ኢትዮጵያም ቢሆን አንድ አሜሪካ ለምሳሌ ኢትዮጵያ ሄዶ ብዛም ሪቨርስ እንብታደርገው ያው ነው እና በቅድሚያ ደረጃ ፖለቲካ ያልሆኑ ስራዎች ላይ የሚያተኩረው ኦኖሬ ኮንሱሌት ብዙ ጊዜ ወደዚህ መጣለው። ዝርዝር ስራዎች ምንድን ናቸው ወደሚል ጥያቄ አሁን እርስዎ አሜሪካዊ ሆነው እንግዲህ በዚህ ሁኔታ የክብር ቆንስላም ሆነው የኢትዮጵያ መንግስት እንደራሴ ኖት ማለት ይቻላል። ባሉበት አካባቢ ይሄ እርስዎን ዲፕሎማት ያደርገታል። አዎ እንትን አለው፣ ደረጃ አለው። በቪየና ኮንቬንሽን መሰረት ፉል ኢሚኒቲ እና ፕሪቪሌጅ ሙሉ ለሙሉ የለውም፣ ግን ዝቅ ባለ ደረጃ ፕሪቪሌጅ አለው። ጥቅም አለ፣ ሙሉ ባይሆንም የአንድ አምባሳደር ወይም የዛ አገር ዜጋ እንደሆነ ዲፕሎማት አይሁን እንጂ፣ ወይም አንዳንድ የደህንነት ጥበቃ መብቶች እንደዚህ አይነቶች ሙሉ በሙሉ አይከበሩ እንጂ የተወሰነ አለው ነው የሚሉኝ። አለው ስቴት ዲፓርትመንት የተመዘገበ ነው የሚሆነው። መታወቂያ ያለው ኢትዮጵያን ባንዲራ ማውለብለብ በህጉ መሰረት ይጠይቃል። ቢሮ ያስፈልጋል። ቢሮ ማቋቋም አለ። እኔ ክሊቭላንድ ነው አንድ ጊዜ ቢሮ ያለው እና እዛ ላይ ባንዲራ ማድረግ ኢትዮጵያን ሙሉ በእንግሊዝኛ፣ በአማርኛ ስሞች ሁሉም ይደረጋሉ። ሰምሽን የሚያደርግ አት ሊስት ከለተን በሆነ ሁኔታ ቢሮ ያስ ያስፈልጋል። ያ መሟላት አለበት። መኪናም ታርጋ እስከማቀው ድረስ ለየት ያለ የኦኖር ታርጋ ዲፕሎማቲክ ታርጋ ይኖራል። ከመደበኛው የዲፕሎማቲክ ኮር ሰሌዳ የተለየ ማለት ነው። አዎ፣ ግን የተመዘገበ ከዛ ውጪ የኦኖረዲ ኮንስላው ቢሮ አይፈተሽም። የማይፈተሸው በተለይ ከኢትዮጵያ ጋር ግንኙነት ያለው ፋይሎች፣ ምኖች የመሳሰሉ ቢሮ፣ እሱም በተመለከተ ያለ ምክንያት አይበረበርም። ማንኛውም የፖሊስ አካል የፌዴራልም ሆነ የክልል ፖሊሶች፣ የወረዳ ካውንቲ ፖሊሶች የመተባበር ኃላፊነት ግዴታ አለባቸው። ኢትዮጵያን ደግሞ ክልል ለሚታወቅ ስለሚሞክልም በተለያዩ ትላልቅ ስብሰባዎች ና ኢቨንቶች ላይ የክልል ሸንጎዎች፣ የክልሉ ገቨርነር የመሳሰሉት የፓብሊክ ፋንክሽንስ ላይ ኢትዮጵያን ነ ወክዬ መገኘት እንደገና ነው። የኢትዮጵያ መንግስት ካሰበ ከአዲስ አበባ ከዛው ከኤምባሲም ጋር እዚህ በመነጋገር በሚያስፈልጉ ስብሰባዎች ና ቦታዎች ላይ ኢትዮጵያን ስፔሲፊካሊ ወክዬ መገኘት ና መናገር፣ መረጃዎችን መሰብሰብ ማሰባሰብ፣ ከኤምባሲ ጋር ከቋሚ ዲፕሎማቶች ጋር በቅንጅት መስራት በራሴ በስብና ላይ ጥበቃ የሚያስፈልግ ሆነ ሲገኝ ይህንን ማስተራር ማሳወቅ እና ጥበቃ እንዳገኝ ማድረግ የመሳሰሉትን መለስ ያለ ጥያቄ ለመመለስ ፕሪቪሌጅ ይበልን እና ፕሪቪሌጅ ይኖራል ማለት ነው። ለየትኞቹ አካባቢዎች ለየትኞቹ ስቴቶች ነው የእርስዎ ቆንስላነት የሚሰራው? በመሰረቱ አሁን ትኩረት ሰጥቼ የምከታተላቸው አሁን በወቅቱ ባለሁበት ስቴት ነው። እሱም ኦሃዮ ነው። ኦሃዮ ከአሜሪካ ብዛትን በኢኮኖሚ ሰባተኛ ነው ከሀምሳ ስቴቶቹ እሱ ላይ ተመስርቼ ኦሃዮን እዚህ ሰሜን ሚሽገን፣ በስተ ምዕራብ ኢንዲያና፣ በስተ ደቡብ ኬንታኪ፣ በስተ ምስራቅ ደግሞ ምዕራባዊ ፔንስልቬኒያ ፒትስበርግን ይዞ ንግ አካባቢዎችን ሸፍን ይሆናል። በጣም ሰፊ ሀገር ነው። ኢኮኖሚ ጥንካሬያቸውና የአንዳንድ ስቴት ኦሃዮና ሚሽገን ብንወስድ ከንበል ከግሪክ ከሃንጋሪ ከአውሮፓ ሀገሮች ከራሳቸው ኢኮኖሚ ይበልጣል። አንዱ ክፍለ ሀገር ኢኮኖሚያቸው እነሱ ላይ ነው ትኩረት ማድረገው። እንግዲህ በፕሮግራም ራሴን ያስተዋወቅኩ ነው መሰል የክብር ቆንስላዎች አሉ ከቺካጎ ደቡብ ነው ቺካጎን ያልሸፍንም እና በየመድረኩ ራሱን ማስተዋወቅ የከተሞች ከንቲባዎች፣ የክልል ሸንጎች ልበል የመሳሰሉትን ይሸፍናል። እነሱንም ፓብሊክ ፈንክሽን ማለት ነው ሚዲያዎችን መቅረብ፣ ማነጋገር የመሳሰሉትን ሁሉ የሚሰራበት ይሆናል። እንግዲህ ኢትዮጵያኖች ምን ያህል አሉ የሚለውን የሚሸፍናቸው አካባቢ ስናስብ ሰውሀ የተነሳን እንደሆነ ክሊቭለንድ በርከት ያሉ የኢትዮጵያ ወገኖቻችን አሉ። ክሊቭለንድ በጣም ትንሽ ነው። ሌላ ዲትሮት አካባቢ ኢስላንሲን፣ አን አርበር፣ ኢንዲያናፖሊስ፣ ኢንዲያና በርከት ያሉ አሉ። ደቡብ ኦሃዮ ሲንሲናሪ ብዙ ኢትዮጵያኖች አሉ። ቤተን መለስተኛ የሆኑ ኢትዮጵያኖች አሉ። ኮሎምበስ ሌላ ኮሎምበስም ሰላሳ ሺህ በላይ አሉ ኢትዮጵያ በግምት ምስራቃዊ ፔንስልቬኒያ ፒትስበርግም አይበዙም አይገዙም ኢትዮጵያኖች አሉ። እና እነሱንም እንግዲህ እንዳስፈላጊነቱ ክትትል የማድረግ የሚፈልጉትን መረጃ መስጠት፣ እገዛ የሚፈልጉ እንደሆነ ማገዝ፣ ሌላ ቢቀር እንዳስፈላጊነቱ አስፈላጊነቱ አሁን ቻይና በቅርቡ የሆነውን ሳስ በማስቀርም አንድ እህታችን በእልጣቱ አዋሪነት የተከሰሰች እና ሞቱ እንደቀረበች አለች። እዛ ለምሳሌ ትከታተላለች እንደ አይበልና ማለት ነው። ኢቨን እስር ቤት ውስጥ ያሉ እንደዚህ አይነት ሁኔታ የሚቸገሩ ቤተሰብ መረጃውን እስካመጣ ድረስ ራሱን መውቅና ከተገኘ ድረስ እነሱ ጉዳያቸው ምን ደረሰ መብታቸው እንዲከበር እንዳይበደሉ ይህን ሁሉ የማድረግ ሁሉ በጣም ኃላፊነት አለ ማለት ነው እና የሚሸፍነው አካባቢ እነዚህን አምስት እስቴቶች አራት እና አምስተኛው በከፊል ይመለከታል ማለት ነው። እናንተ ለኢትዮጵያውያንም ይሁን ከኢትዮጵያ ጋር በተያያዙ ጉዳይ በምትሰጧቸው አገልግሎት እንደ ቪዛ እና የመሳሰሉ ስራዎችን ማከናወን ትችላላችሁ እንዴ? በጣም ጥሩ ጥያቄ ነው። የኦነሬሪ ኮንሱል ቪዛ መስጠት መብት የለውም። ያ መስጠት መብት የሚኖረው ኮንሱል ጀነራል መሆን አለበት። ለምሳሌ እኛ ሀገራችን ሎስ አንጀለስ ነው እም ያኔ ኤምባሲ ዋሽንግተን ሰራ ነበር። ሎስ አንጀለስ ነው መጀመሪያ ዩስ ኮንሱሌት ተከፈተ። ከዛ በኋላ ኒውዮርክ ሁልጊዜ ቋሚ መልክተኛ ጽህፈት ቤት ጋር የተባበሩት መንግስታት ድርጅት ቋሚ መልክተኛ ማለት ነው። ከእሱ ጋር የተያያዘ የቆንሱላ ትምህርት ቤት አለን። ዋሽንግተንም ራሱ ከኢምባሲ ጋር የተያያዘ አለ። ሰሞኑም ደግሞ ሰሞኑም ደግሞ ሚኒሶታ ሚኖሶ ሚኒያፖሊስ በአምባሳደር ደረጃ ተጀምሯል፣ ስራ ጀምሯል። እና ለእነሱ አስተላልፋለሁ ጥያቄው ከመጣ መረጃ ግን ሾርቶ ቪዛ መስጠት በሙሉ የሚገባው መረጃ ለማንኛውም ጠያቂ ኢትዮጵያዊ የት እንደሚያገኝ በምን መንገድ እንደሚያገኝ ካልገባውም መረዳዳት ማስረጃቱን ዱላ ቅብብሎች ነው ልበልህ፣ ለሚመለከታቸው አካላት ከዋሽንግተን ዲሲ ድረስ ችግርም ሲመጣ ከእነሱ ጋር የተነጋገሩ ችግሩን ለመፍታት መሞከር፣ በዛ መልክ ነው የሚሰራውና እዛ ኦነራሪ ኮንስሌት አይሰጥም። የኢኮኖሚ ትብብርን፣ የባህል ልውውጥን፣ ንግድን፣ ኢንቨስትመንትን የመሳሰሉ ስራዎችን ታስተባብራላችሁ። ትክክል፣ ይሄ ነው እንደውም ዋናው ስራ ቅድምም ወደዛ እንደምንመጣ ነው የጠቆምከኝ። ዋናው ስራ ሆኖረሪ ኮንስሌት እዚህ ላይ ነው ኖር ኢኮኖሚክ ዲፕሎማሲና ፓብሊክ ዲፕሎማሲና ከዳያስፖራ ጋር ነው። እሱን እመጣበታለሁ። አሁን ለጊዜው ኢኮኖሚ ላይ በአተኩር ጥያቄ ለመመለስ ኢንቨስትመንት እድሎችን አነፍንፎ ማግኘት፣ ፖቴንሻል ኢንቨስተሮችን ፈልፍሎ ልበልህ ተፈላልጎ ማግኘት፣ የንግድ ሰዎች ባለ ሀብቶችን ኢትዮጵያ ያለውን እድል የኢንቨስትመንት እድል ማስረዳት በየመድረኩ በመገኘት በማስረዳት አሁን የዛሬ ሳምንት በኦሃዮ ትልቁ የሚባለው የስሞል ቢዝነስ እንትን አለ፣ ያነስተኛ ድርጅት አለ። አዎ እዛ ቀጠሮ ትልቅ ፕሬዘንቴሽን አለኝ። ኢትዮጵያ ውስጥ የአሜሪካ ባላቶች ቢሄዱ መጡ ቢመጡ ምን እድል እንዳለ በኢንቨስትመንት እና በመሳሰለ ቱሪዝም፣ እንደገና እሱንም ያክላል። ቱር ኦፐሬተሮችንም አስጎብኚዎቹን የኢትዮጵያን ደግሞ ኢሜጅ ለመቅባባት ሲያም እውነተኛውን ኢሜጅ መስጠት ችግሩን እንደ ችግር፣ እድሉን እንደ እድል እና ደግሞ ይሄ የተጣመመ እና ትክክል ያልሆነ የሚለውን ነገር በተመጣጣኝ ሁኔታ እና ተገቢውን አሁን ኢትዮጵያ ያለችበትን ተስፋ የሚሰጥ ሁኔታ በደንብ እያንጸባረቁ ገለጻዎችን ፓወርፖይንት የተደገፉ መረጃዎችን መስጠት ፕሬዚደንቶች የቢዝነስ ኮርፖሬሽኖችን ቀጠሮ የጠየቁ በማናገር ኢትዮጵያ ሄደው አንዳንድ ነገር ቢከፍቱ ምን እድል ምናምን ኮምፐራቲቭ አድቫንቴጅ እንዳላቸው የመሳሰሉትን ሁሉ ያካትታል ማለት ነው። እንደገና ደግሞ ኢትዮጵያ ቢዝነስ ሰዎች እንዲሄዱ ማመቻቸት እንግዲህ ኤምባሲንም ዋናው እዚህ ተሰርቶ ከመጨረሻ ዝብቱን ላይ በብሎች በማቅረብ የነጋዴዎች ሽሎ ከነዚህ ስቴቶች በዛ አነትን እያሰባሰቡ ኢትዮጵያ ሄደው ኢትዮጵያ በአይናቸው በጭብጥ ሄደው ያለው ንግድን እንዲያው ማድረግ ነው። ሌላው ብሮሹሮች የመሳሰሉ ኢንቨስትመንትን ፕሮሞት የሚያደርጉ የሚያበረታቱ፣ ንግድን የሚያበረታቱ እድል ያለው ሁኔታ ደግሞ ማሰራጨት፣ ሄዶ ማናገር። እንደገና ደግሞ ለኢትዮጵያ ዋናው ማርኬት ኦፖርቲኒቲ መፈለግ ነው ደግሞ በእኛ አይነ ደግሞ ስሚያወጡ ስለሆነ ኢትዮጵያ የምታመርታቸው ሁኔታዎች አሉ። ያው አግሪ ፕሮዳክቶች ናቸው፣ ነገር ግን ኦፖርቹኒቲዎቹን ማፈላለግ የገበያ እድሎችን የገበያ እድሎችን ማፈላለግ ጋዜጣ ላይ ሚዲያ ላይ በመውጣት ሬዲዮ፣ ቲቪ፣ ጋዜጣም ላይ ጽሁፎች፣ አርቲክሎች በመጽሐፍ ኢትዮጵያን ማስተዋወቅ ይሄ ሁሉ ይሸፍናል። የትምህርት ድሎች፣ ስኮላርሽፕ የመሳሰሉ እነዚህን ታካትታለች። ወደ እሱ ልመጣን ባ ትምህርት በሳይንስ ስፔስ ቴክኖሎጂ አለ አርት ካልቸር ሳይንስ በስፖርት በጤና መስክ ለምሳሌ ከአሜሪካ ሜዮ ክሊኒክ የሚባለው ሚስው አንደኛ ና ሁለተኛ ክሊቭላንድ ክሊኒክ የሚባለው የዓለም መሪዎች ሳውዲ፣ ሁሉም ሌላውን ፕሬዚደንቶች መጥቶ የሚታከሙበት ጤና እንትን ነው። አሁን ከነሱ ምን አይነ ግንኙነት ለመፍጠር መሞከር ነው። እውቀታቸውን ቴክኖሎጂ ትራንስፈር፣ የእውቀት ትራንስፈር እንዲደረግ መስራት ነው። ስፔስ ቴክኖሎጂ፣ መኪና ኢንዱስትሪ፣ የአቪዬሽን ኢንዱስትሪ ሁሉ አለ። በየመስኩ በየመስኩ እሱ እንኳን ከበድ ከበድ ያለ ቢሆንም ትምህርት ምርት፣ እድል ማፈላለግ ሳይንስ ቴክኖሎጂን ማፈላለግ ሶላር፣ በተለይ የመሳሰሉትን ነገሮች የሚጠቀሜታ ሆነ አፎርደብል ወይም ተመጣጣኝ ዋጋቸው በጣም ውጭ ያልሆኑትን በኢትዮጵያ ደግሞ የሚያስፈልገው ግን ብሎ በጣም የማይሆኑ ግዙፍ ነገሮች ዋይት ኤሌፈንት ነገሮች ይባላሉ። ፕሮጀክቶች ሳይሆኑ ግዙፍ የሆኑ ሳይሆኑ ተግባር ላይ መዋል የሚችሉ አገልግሎት መስጠት የሚችሉ መሆን አለባቸው። የሚችሉ በጥሩ ዋጋ መንግስትም ሀገራችንም አፎርድ የሚያደርጉት ቴክኖሎጂ ቀለል ባለ ሁኔታ አልዲ ላይ ስለሆነ አሁን የምንሸጋገረው የእርሻ ሌድ ኢንዱስትሪላይዜሽኑ ስለሆነ በዛ መልክ ነው እናፈላለጉ። እዚህ ላይ አንድ ብትፈቅድልኝ አንድ ሁለት ደቂቃ ሶስት ደቂቃ እያዛርግህ እዚህ አካባቢ ለምሳሌ ያህል እንደው ምን ምን አይነት እድሎች ሊኖሩ ይችላሉ? አሉስ ብድል እንደምታውቀው ሰለሞን ፎርብስ የሚባል በየአመቱ የሚወጣ መለኪያለን አለ። በአለም ላይ በየኢኮኖሚክ ሴክተሩ እነማነማ ኢንዱስትሪዎች ናቸው ከአለም አንደኛ፣ ሁለተኛ፣ ሶስተኛ እየተባለ ይመዘገባሉ። በፔትሮኬሚካል ኢንዱስትሪ፣ በጋዚ፣ በኢነርጂ፣ በኤርክራፍት ቴክኖሎጂ፣ በፋርማሲዩቲካል፣ በኢንሹራንስ እየተባለ በካታጎሪ ይመደባሉ። ይሄ እንግዲህ ፎርብስ ፋይቭ ሃንድረድ ይባላሉ። በየአመቱ እና በግለሰብ ደረጃም ቶፕ ቢሊዮኔሮች ተብለው ያወጣሉ። ነገሩ ይሄ ሁሉ አመዛዝን ሬሌቲቭ ነው፣ ግን ጠቋሚ ነው። በጠቋሚነቱ በአጋራና በዛ መልክ ብንወስደው እዚህ አካባቢ ምን አለ ለሚለው ለምሳሌ በኦሃዮ ውስጥ በርካታ ቶፕ አምስት መቶ ውስጥ የገቡ እና ያሉ ትልልቅ ኮርፖሬሽኖች አሉ። ክሮገር የሚባል አለ በምግብ እና በፓኬጂንግ፣ ፕሮክተር እና ጋምብል እዚህ ሀገራችንም ታዋቂነት ያለ ኩባንያ ስለሆነ ምክንያቱም የእነሱ ፕሮዳክት በኢትዮጵያ በእያንዳንዱ ዜጋ ቤት በር ያንኳኳል። እዚህ ነው፣ ኦሃዮ ነው ዋናው ፋብሪካ እና ሄድኳርተር መሰረቱ መልቲናሽናል ኮንሱመር the cooperation of the Nizam. ስልሳ አምስት ቢሊዮን ብር ነው ተርኖቨራቸው፣ ያለፈው አመት። ለምሳሌ በብዙ ሀገሮች ውስጥ የሚንቀሳቀሱ ናቸው። መቶ ሀያ አምስት ሀገሮች ይንቀሳቀሳሉ። ልቆቹ ለመናገር ሌላ፣ በኤነርጂ ደግሞ ማራቶን ፔትሮሊየም እዚህ ነው ሄድኳርተሩ። ኔሽንዋይድ ኢንሹራንስ፣ ይሄ መኪና ኢንሹራንስ። ሜሲስ አሁን ብዙ ሜሲስ አለ። አሁን ያለበት ቨርጂኒያ፣ ሜሪላንድ፣ በሙሉ አሜሪካ የሚያካለ በሜሲ የሚባለው የልብስና ሪቴል። አሁን እኛ በቴክስታይል ኢንዱስትሪ ስለምንሰራ በብዛት ዛላዊ ትኩረት ሀገራችን ስላደረገ ሜሲ ሲንሲናቲ ነው ሄድኳርት ነው፣ እዚህ ነው፣ ትልቅ ኮርፖሬሽን ነው። ይህ ይዘን ለምሳሌ ትንሽ እሱንም ስለምሸፍል ከአሜሪካ ካሉት ሶስቱ ትላልቅ ኮርፖሬሽኖች የጀኔራል ሞተርስ እና ፎርድ ሞተር ሞታ ነው የምንለዋለን፣ ዲትሮይት ነው ያለው። እነሱ መቶ ሀምሳ ቢሊዮን ዶላር ነው የአመትር ነው ዶ ኬሚካል የኬሚካል እና ኢንዱስትሪ እሱ እዚህ ሚሽገን ነው ያለው። ከአለም ሀምሳ ሁለተኛ ጀነራል ሞተር ስድስተኛ ፎርድ ሞተር እንደዚሁ ደግሞ ቶፕ ቴን ውስጥ ነው ያሉት ሁለቱም። ይህ እነሱ እንትን ነው ያሉት እዚህ ሚሽገን፣ ኢንዲያና ሄደን እንደሆነ አሰሙ አስቀርም ኤሊ ሌላ ን ኮምፓኒ ይባላል። ይህ ግሎባል የሆነ ፋርማቲክል ኩባንያ ኢንዲያና ፖሊስ ነው ካለውበት ሁለት ሰዓት ተኩል መንገድ ይሆናል እና አሁን እነሱ በመቶ ሀያ ሀገር በላይ ብራንቻት ያላቸው ሲሆኑ ኢንፎች ውስጥም እንደዚሁ በቢሊዮን ዶላር የሚያንቀሳቀሱ ሶፖች ናቸው። አንድ ከእያንዳንዱ አንዳንድ ቀስ ብዬ ጊዜ ነው ጊዜ የመወሰድኩት ምዕራባዊ ፔንስልቬኒያ የወሰድን እንደሆነ ክራፍት ሃይንስ ይባላል። ክራፍት ሃይንስ ይሄ በምግብ ፕሮዳክቶች ላይክ ቶማቶ ፌስት ልበል በሱ ነው የሚታወቁት አጀማመራቸውን በሱና ከምግብ ጋር ሪሌትድ የሆኑ ብዙ በፕሮዳክቶች እና በፕሮዳክቶች ይሰራሉ። አሁን እነሱ እርሻና ሰማይ ከበስ ያለቁና ሙሉ በሙሉ ያለቁ የእርሻ ምርቶች ምርቶች የምግብ ምርቶች፣ ከባድ ብረታ ብረት፣ ሬልዌይ ምን ብዙ ብዙ ብዙ እድሎች አሉ። እንግዲህ ይሄ ነው እንግዲህ ጥረቱ፣ ጊዜ ፈቻል ብዙ ወዲያ ወዲህ ያለት እንትን ይላል። ትዕግስትም ያስፈልጋል። ግማሹ ዘሩን ብለህ በፈጠነ ሁኔታ ለፍሬ ሊበቃ ይችላል። ግማሹ ደግሞ በተጓዳኝ ዘር እየተጣለ ስድስት ወርም አመቱም ሁለት አመቱም ለፍሬ ሊበቃ ይኖራል። ባህል ክስትል ያስፈልጋል፣ መነጋገር ያስፈልጋል፣ በቅንጅት መስራት ያስፈልጋል። እንግዲህ ስትራቴጂው ይሄ ነው ባጭሩ ለማለት ነው። እንግዲህ በኢኮኖሚው ነው። እንግዲህ ወደ ሌሎቹ ባጭሩ ባጭሩ ልመለስ ይችላሉ። አንድ ክብር ቆንስላ ይሰራል ለሚለው ለጠየቀ ጥያቄ ማለት ነው። ሌላ እንግዲህ የክብር ቆንስላው አቶ ሰለሞን በጠየቀ ለማከል ፍላጎት ያላቸው ኢትዮጵያውያኖች ሀገራቸው ሄደው ቮለንቲር አድርገው እንዲሰሩ እነሱን ማስተባበር፣ እነሱን ኢንካሬጅ ማበረታታት፣ እነሱን ጥያቄያቸውን ሄዶ ማናገር፣ ተገናኝተውም ሀገራቸው በምን መልክ እርዳታ መስጠት እንደሚችሉ መረጃ መስጠትም ያካትተዋል። ከዚህ ሌላ የኢትዮጵያ ብሔራዊ በዓላት በተመለከተ ከኮሚኒቲው ጋር በመሆን ኮሚኒቲውን በማስተባበር አንዳንድ ኢቨንቶች ማድረግ፣ መተጋገዝ፣ በጋራ ጉዳይ፣ በጋራ ሀገራዊ ጉዳይ ላይ እንዲሰሩ ሀሳብ መስጠት እና አብሮ ጋልባናይዝ ማስተባበር፣ መረጃ እያሰባሰቡ ለዋናው ኤምበሲ ዋሽንግተን ላለው ከእነሱ ጋር መስጠት። ከዚህ ሌላ እንግዲህ ኢትዮጵያ አሜሪካዊ የሆኑት ዜጎችን በተመለከተ ስለ ሀገራቸው የሚመለከተው መረጃ በሙሉ መስጠትም፣ አሜሪካንን ህግና ኢትዮጵያን ህግ በማይጣረሱ ሁኔታ እየለዩ የሚያስፈልጋቸው መረጃ ይህንንም ያጠቃደላል ለማለት ብዬ ነው። አሁን ሲነግሩኝ በጣም ስፋት ያለው ብዙ ተስፋ ሊሰጥ የሚችሉ ስራዎች ሊሰሩበት የሚችል አካባቢ ነው። እንግዲህ አሁን እርስዎ ያሉት እርስዎ ፕሮፌሰር ነዎት እና በምን ጊዜ ነው አንደኛ ይሄንን የሚያከናውኑት? ይሄ በጣም ግዙፍ ከባድ ኃላፊነት ነው ብዙ አካባቢዎችን የሚዳስስ አሁን እንደተነጋገርነው። ሁለተኛ ሰራተኞች ይኖረውታል ወይ? ደሞዝ የሚከፈላቸው ቋሚ ሰራተኞች ይመደቡለውታል ወይ? ቢሮስ ተከፍቷል ወይ? ክሊቭላንድ ይኖራል? ያሉኝ በጣም ጥሩ ጥያቄ ነው። ይሄ እንግዲህ አንደኛ ያ ቅድም ጠቆምኩት ያለ አገራችን ሁኔታ ማየት ነው። የአንዳንድ ለምሳሌ ሆኖረሪ ኮንሱሌቶች ያካባቢ በተቻለኝ ለማየት ሞክሬ ነበር ባይገርምህም ሶስት ሶስት ሶስት ነው ያላቸው። በርቀም ያለ ባጀት አለ፣ ጥሩ ሎካሊቲ እና ትላልቅ ቤቶች ነው። ግን ያገራችን ሁኔታ በግደም ማገናዘብ ያስፈልጋል። እኔም በተመለከተ ዋን ማን አርሚ ላይ አሜሪካ ተመጣጣቀው ያንድ ሰው ሰራዊት ማለት ነው። አዎ፣ ለጊዜው እንግዲህ ይሄን ይመስላል። የወደፊቱን አላውቅም፣ ይሄን ይመስላል። ቢሮ ተከፍቷል። አንድ አንድ በጣም ኢትዮጵያዊ ሰው ጋር ትብብር አድርጎልኝ ተባብረን እሱ ትልቅ ኩባንያዎችን ኦን የሚያደርግ ሰው ነው። እሱ ጋር ተመ አዎ ተመ ተመካከረን እሱ እሱ ኩባንያ እሱ ህንፃ ላይ ጥሩ ሎኬሽን ነው ክሊቭለንድ ቢሮውን በደንብ የምጠቀም በሚል እሳ አድራሻ ያለው ቢሮ አለ ማለት ነው። ክፍት ነው ማለት እንችላለን። ግን በቀጠሮ ነው የምትለው የዙም አፖይንትመንት ነው። በዛ መሰረት እንችላለን። እንዴት ትከታተለዋለህ ለሚለው ነገር እድሜ ለቴክኖሎጂ ነው የሚለው። እንዴት ብለኝ ካልህበት፣ በዌብክስ ይባላል፣ በዙም በስካይፕ ስልክ። መሰረቱ ስልክ ሆነው እጅ ደግሞ ቢሮ ስማርትፎን ነው ስማርትፎን ስልክን ይዘህ ቀጠሮውን አድርገን ከቤት ወይም ካልህበት ቦታ መጀመሪያ ብዙውን ጉዳይ ጨርሰው በእሱ ነው አይን ላይን ሁኔታ እንዳስፈላጊነቱ ማለት ነው። ለምሳሌ አሁን ሰሞኑን ከትምህርት ጋር ነው እና ዋነኛ ፎከስ አድርጌ የምሰራው ሳምንት ገደማ መሰለኝ። ዛሬ ትናንት፣ ሐሙስ አዲስ አበባ ትሬኒንግ ነበረኝ። ትሬኒንግ የሰጠሁትም በአሜሪካ ኤምባሲ አስተባባሪነት እኔ ከማስተምርበት ስክሪፕ ስኩል ኦፍ ጆርናሊዝም ለኢትዮጵያ ጋዜጠኞች ድሜል ቴክኖሎጂ እየተያየን በሚገባ ጥያቄ የተነሳ ዲስከስ እያደረግን የመጀመሪያውን በኢትዮጵያ ነጻ ኢንዲፔንደንት የሆነ ኤዲተርስ አሶሴሽን ለማቋቋም ብርቱ የሆኑና ክሬዲብል ኦብጀክቲቭ ፕሮፌሽናል የሆኑ ጋዜጠኞች ታቀው ተነስተዋል። እሱም በተመለከተ ኢትዮጵያ መሄድ አላስፈልገኝም ማለት ነው ጊዜውን ወጪውን ምኑን አስበው እና በዛ ቴክኖሎጂ ብዙ ነገር ተሰርቶ ያልቃል። አይን ላይ እየተያየ ነው የሚጨረሰው ጉዳዩ ማለት ነው። እዛ ላይ ነው እንግዲህ ተማምኜ ፈጣን የሆነ ኢንተርኔት ኮኔክሽን ፈጣን የሆኑ ቴክኖሎጂ ውጤቶችን በመያዝ መታጠቅ። በዛ መልክ ነው ሚሰራ። ፕሮፌሰር ብሩክ ይገባኛል። እርሶ በጣም ብርቱ ሰው ኖት። በጣም ብዙ ስራዎችን በብዙ ዓመታት በአንድ ጊዜ ሲሰሩ እንደቆዩ አውቃለሁ። ነገር ግን እንደዛም ሆኖ ግን ሰው ነዎት እርሶ። እስካሁን ድረስ ያሉበት ስራው ራሱ መደበኛ ስራው ከማስተማሩ ጎን፣ ለማስተማር ከመዘጋጀት ጎን ጥናታዊ ጽሁፎችን ይገመግማሉ። እርሶ የሚከታተሏቸው የግሎ ተማሪዎች አሉ፣ በሁለት ዩኒቨርሲቲዎች። በስክሪፕስ የጋዜጠኝነት ትምህርት ቤት ያገለግላሉ። የፌሎሽፕ ፕሮግራሞች አሉ ይመስለኛል፣ እርሶ የሚከታተሏቸውና የሚመሯቸው። እነዚህን ሁሉ ነገሮች ስንመለከት ቢያንስ ቢያንስ ጊዜ የሚባል ፈተና አለ። እና እነዚህ ሁኔታዎች በአንድ ሰው እጅ ስንትም ሰራዊት ቢሆን ያ ሰው ማለት ነው እንዴት ሆኖ ሊከናወኑ ይችላሉ እና ፍሬያማ ማድረግ ይቻላል እንደዚህ የሚያስጎመጁ እቅዶችን እና ሀሳቦችን ትክክል ተገቢ ጥያቄ ነው ተገቢ ጥያቄ ነው አንድ ሰው ነው አንድ ሰው ነው ሊሚቴሽን አለው እንግዲህ ሰዓትን ማቃቃት ነው በቀን ለምሳሌ በዚህ ጉዳይ አንድ ሰዓት ጠዋት አንድ ሰዓት ወደ ማታ ብትመደብ እያል መመደብ በክላስ በክላስ ሌክቸር ባለኝ ሰዓት ተገቢም አይደለም ሊሆንም አይችልም። ግን ካለውበት ከቢሮ ሆኜ ደግሞ ስልኬን ስራ እንቀጥላለ ማለት ነው። ኢንቢትዊን ክላስ ኢንቢትዊን ሌክቸር እንግዲህ በደንብ እግዲህ ሚቲክለትና ፕርሲስተንት ይላል። ነክሰህ ይዘህ ሊስት አውጥተህ በደንብ ዕቅድ አውጥተህ አንድ አንድ ቼክ ቼክ እያደረግህ ሲሄድክበት እንግዲህ በሳምንት ይሄን ያህል ኩባንያ ኮንታክት ማድረግ። እንደገና ደግሞ በነገራችን ላይ ኢሜልም አለ ሌላም አለ። ጄነሪክ ሌተር ነው የምታዘጋጀው። ለምሳሌ አንድ ላይ ለሰላሳ ሃያ 20 ኩባንያዎች ትለቃለህ፣ ኢሜል ማለት ነው። ይመልስ ይመልሳል፣ ማይመልስ አይመልስም። ግን ይፈልጋል። ልክ ነው። ስፕሬን አለ። ልጆቹም እያደጉ ነው ያሉ ልጆች አሁንም ወደ ሴማይ ሪታርመንት ንበልኝ ጊዜውም ሄደት እያለ ስለሆነ፣ በዛም መልክ ደግሞ ወደ ትራንዚሽንም ወደሚከትሉት ሁለት ሶስት ዓመት ደግሞ ጠቅላላ ወደ ጥሮታም ለመሸጋገር ስለማስብ የክላሱንም ሎድ እየቀነስክ ኦንላይን ሰርቲፋይ ሲሆን ኦንላይን ነው የማስተምረው። ኢትዮጵያ በቅርብ ጊዜ አንድለት ጊዜ እጭ ነበር ኢትዮጵያ ከሆነ ማስተማሪ ቀጥ ይያሉ። በነገራችን ላይ ሰለሞን፣ እንዴት ማለት ችግሩን ኢንተርኔት ያለውን ችግር እንዳለ እናቃለን። ችግር አለ አይቼዋለሁ። ግን መቼም በግልጽ ለማስቀመጥ ይህን ሂልተን ሆቴል በየቀኑ ለዚህ ጉዳይ ያልኩ አንድ ሰዓት ሁለት ሰዓት ቁጭ እያልኩ ኢንተርኔት ክፍል ፈጣን የሆነና ኤፌክቲቭ የሆነ ኢንተርኔት ነበራቸው። እንዲህ አይነት ቦታዎች እየፈለግኩ ስጠቀም ነበር ለማለት ነው። እንግዲህ ከኢትዮጵያ አስተምር ነበር ማለት ነው። ከኢትዮጵያ እዚህ ወደ ኦሃዮ ዩኒቨርሲቲ ያስተምሩ ነበረ? አዎ፣ አዎ፣ ቴክኖሎጂ ያናን ይፈቅዳል። በነገራችንና ኢትዮጵያ ሀገራችንም እሱ ላይ ፎከስ ተደርጎ ቢሰራ አሉ የኦንላይን ዩኒቨርሲቲዎች በፓርትነርነት ቢያበሩ የእኛ ዩኒቨርሲቲዎች መንግስትም፣ ፌዴራል ፐብሊክ ሆኑ ፕራይቬቶች ብዙ የተዋጣ ስራ አንድ ሁለት እንደጀመሩ ሰምቻለው አይቻለሁም፣ ኒውስ ላይ በዛ መልክ መጠቀም የሚቻል መስለኛል። ያልከው ግን የማይታበል ነው። አምቢሽን አምቢሽን ነው። በጎ ማሰብ በጎ ማሰብ ነው። ጥሩ መመኘት ደግሞ ጥሩ ነው። እንግዲህ እግዜርም ከረዳ፣ ኮሚትመንቱን ካለ ተስፋ ለመቁረጥም ካለ ሌላ አይደለም። ተራሯን ይፈነቀላል ማለት አይደለም። ለዛች አንድ ሀገር፣ አንድ ለምሳሌ ግን አንድ አንድ ኩባንያ፣ አንድ ኢንቨስተር ልበል በሶስት ወር፣ በሁለት ወር፣ በስድስት ወር ቢገኝ እንግዲህ ውጤቱ የሌላውን የመቶ የሰላሳውን የሀያውን ክሽፈት ያካክሳል ማለት ነው። ሆድን ሰፊ አለዛ፣ ፍራስትሬሽኑ ይዘላል። የደወልኩለት ሁሉ ካልመለሰልኝ የሚል ሰው ከሆነ በራሴ እንደመቀን ይመስለኛል። ሊሆንም አይችልም፣ በምንም አይነት መጠበቅም አይገባም። የተለጠጠ አምቢሽን ሪያሊቲ ሂት ይባላል። ሪያሊቲው ኦንደግራውንድ ሌላ ነገር ሌላ ታሪክ ነው እና ማየት አለብህ አስር ወር ወረ አስራ አምስት ወር ወረ አንድ ምላሽ ካገኘህ ይሄ ራሱ ተስፋ ይሰጣል። በአሜሪካም በምዕራቡ ዓለም ያለው ይሄ ነገር ነው። ከኮንታክት ከኔትወርኪንግ ሰውም ሰው በሰው በማወቅም በመሳሰሉትም ብዙ ነገሮች ደግሞ ሊፋጠኑ ይችላሉ። ይህን ይመስላል። የሰጠው ግን አስተያየት ተገቢ ነው። ከዛ በተረፈ እንግዲህ እግዚአብሔርም ይርዳ ይባላል። ለመሆኑ ስንት የክብር ቆንሲሎች አሏት ኢትዮጵያ? የሚያውቁት መረጃ አለ ቼክ አድርግ ያለው እንግዲህ ሌሎችንም ልሰጥ ይችላለሁ። እዚህ አካባቢ ያሉትን በሙሉ ደበድ ማለት አልችልም። ዋና ዋና የተባሉ የአውሮፓ ሀገሮች አላቸው፣ እዚህ አካባቢ የራሳቸው ማህበር አላቸው። በወራንዴ ሁለት ወር ሶስት ወራንዴ የሚገናኙ አሉ። ዲትሮይድ ሄድ ያስፈልገኛል። ክሊቭለንድ ላይ ስምንት ዘጠኝ አሉ ክብር ቆንስላዎች። ከእነሱ ጋር ራስ መስዋ የሌሎች ሀገሮች ነው የሚሉኝ? አዎ ሌሎች ሀገሮች ወደኛ መጣሉ ሌሎች ሀገሮችን ብዬ መጀመሪያ አሉ። ሌሎቹማ ያቆት አልጥቆ ምን እንደሆነ እንግዲህ እኛ ጀመርን ማለት ነው። እንግዲህ ወደ ጥያቄ ስመለስ የዴት አሉ እንዳልከው መጀመሪያ የተጀመረው ኢትዮጵያ እኔም ራሴ ምክትል አምባሳደርነት ተሹሜ ስመጣ የዛሬ አስራ ስምንት አመት መሆኑ ነው ሂውስተን ብቻ ነበረን። እንግዲህ ስም መጥቀስ ካስፈልገ መጥቀስ ይችላለሁ። ከሂውስተን እስካሁን ድረስ እንዳለ ቼክ አድርጌያለሁ። ያግለሰብ ኢትዮጵያዊ ኢትዮጵያ አሜሪካዊ ነው። እዛ አንድ አለን። ቀጥሎ እኔ ያሉ ዋሽንግተን የከፈት ነው ማለት ያስጀምር ነው ሲያትን ነው ጥሩ፣ በጣም የታወቁ ኢትዮጵያ አሜሪካዊ አሉ። አሁን ሌላ አንድ አቲክ የአሜሪካዊ መሰለኝ ቀጥሏል። እሳቸው ወደ ኢትዮጵያ ተመልሰው ከፍተኛ ቦታ ላይ ቱሪዝም ላይ ተመድቦ ሰርተው አሁን ወደ ጡረታ ሊሄዱ ይመስለኛል። ሌላ ሺካጎ ሶስት አመት በፊት መሰለኝ አንድ ሰው መመደቡን አውቃለሁ። ገና አልተዋወቅንም። ምን ያህል የሚለውን ነገር መረጃውን ብቻ ልስት ብዬ ነው ይህም ይመስላል። አሁን ከዚህ ሌላ የሉ እንግዲህ አሁን የታሰበው እኔ ባለሁበት ሎወር ሚድዌስት እኔ ሲሆን እንደምጠረጥረው አንድ ወይ ሁለት ሰው አንድ ኮሎራዶ፣ አንድ አትላንታ ሊኖር ይችላል ብዬ ገብታለሁ። ኮሎራዶ ያሉት አሜሪካዎች ናቸው ግን ወደ አትላንታ ያሉት እንደ እኔው ኢትዮ አሜሪካዊ የሆኑ ሰው እንደሆኑ የተረዳሁት እና ብዙ የለንም ለማለት ነው። የጀርመንን እንኳን ምሳሌ ብሰቅህ ጀርመን ሙሉ ኮንሱል ጀነራሎች ወደ ዘጠኝ ገደማ አላቸው። አሜሪካ ቁልፍ ቁልፍ ሪጂናል ኤሪያዎች ውስጥ ሆኖራሪ ኮንስሌቶች ስፍር ቁጥር የላቸው። እነሱ እንደ ፊደር ናቸው። ፊደር ለዋ ለመጋቢዎች ናቸው መጋቢ ናቸው። በዛ መልክ ነው የሚሰሩት። ስዊድኖችን ብትፈልግ አሁን ኦሃዮ ሲ የባልቲክ ስቴቶች እና ፖለንድ ነው የመሳሰሉት ብዙ የእነሱ ዝርያ ስላሉ ሁሉም ወደ ዝርያዎቻቸው እያደሉ ለጥቅሙም ሲል ሀገራቸው ስለሆነ ባለሀብት ናቸው ምን ናቸው ሀገራቸው፣ እናት ሀገራቸው ተመልሶ ኢንቨስት ሊያደርጉ በሚል ሁሉም ስትራቴጂክ በሆነ አስተሳሰብ ላይ ተመስርቶ የክብር ቆንስላ ሰዎችን ይመድባል ማለት ነው አሰራሩ እንግዲህ ከሞላ ጎደል ይመስላል እኛም በተመለከተ ግን ገና ጀማሪዎች ነን ብንል ትክክል ይመስለኛል ፕሮፌሰር ብሩክ ሀይሉ መቼም እስካሁን ድረስ ሳነጋግሮትም ከሚሰሩትም ስራ ከሚያደርጉትም አስተዋጽኦ አኳያ በዚህም በሚሰማሩበት አዲስ ተግባር አዲስ መስክ እንደ ፍላጎቶ እንደ ህልሞ ስኬት ያስመዘግባሉ የሚል እምነት አለኝ። በድጋሚ እንኳን ደስታለች። በዚህ ትልቅ ኃላፊነት ስለተቀመጡ ስለተሰጦት ይሄ የሀገር አደራ እግዜር ይስጥልኝ። ለጊዜው መልካሙን ሁሉም የሚሎት አለሁ ለስራው እኔም አቶ ሰለሞን በዚህ ጉዳይ ላይ ፕሮግራም ለመስራት ወስደህ ስለጠየቅ በጣም አመሰግንሃለሁ። ለተመኘልኝም በጎ ምኞት አመሰግንሃለሁ። ሌላ አይደለም የሚለው እያንዳንዱ ፖለቲካውን ከስር አድርጎ አገርን ካላያድርገን ጠጠር ቢወረወር እያንዳንዱ ሀገራችን ምን ያህል እልከትና ምን ያህል መረጋጋት ላይ ትጠብሳለች የሚል ጽኑ ጽኑ እምነት አለኝና፣ እርግጠኛ ነኝ ኢትዮጵያኖች እጅ ላይ ተያይዘን አሁን የመጣውን እድል በመጠቀም ወደ ኋላ ሳናይ ወደፊት እያየ ካደረግን ሁሉ አላፊ ነው። ሁላችንም የምናልፍ ሰዎች ነን። የማያልፍ ነገር ግን ለዛ ለታረሰው ለተራበው ህዝብ አንድ ነገር ሞክረን ገባቢቀር ሞከርኩ ብንል ጥሩ ይመስለኛል። እድገትና ብልጽግና ለሀገር የሚያለ ወገን እየተመኘሁ እዚህ ላሉትም ኢትዮጵያ ወገኖች ሰላምታ እያቀረብኩ አንተም አክብረህ ስለጠየከኝ እግዚአብሔር ያክብርልኝ እላለሁ። አፈሰደሞ ታላቅ ጣናሌላ አንተ